ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በዚህ ዝግጅታችን ባና ሪከርድ ስለተሰኘው የሙዚቃ ሌብል ድርጅት ሕልምና ዓላማ እናወጋለን። ባልገባኝ ባና መስራችና ስራ አስኪያጅ ከሆነችው ብሌን መኮንን እንዲሁም የሙዚቃ ስራውን በተቋሙ በኩል በቅርቡ ከሚለቀው ድምፃዊ እብነ ሐኪም ጋር ቆይታ አድርገናል። ብሌን መኮንን የሙዚቃና የማርኬቲንግ ባለሙያ ስትሆን ሙዚቃን ከመድረስም በላይ ራሷም ድምፃዊ እንደሆነች ትገልጻለች። ባና ምንድን ነው መቼ የተመሰረተ የሚለውንም እንዴት አስረዳለች። ባና ማለት ሬከርድ ሌብል ነው። አዳዲስ አቅም ያላቸውን አርቲስቶች ሳይን አድርገን ከፕሮዳክሽን ማርኬቲንግ፣ ዲስትሪቢሽን እና ማኔጅመንት ሰርቪሶችን እንሰጣለን። ብሌን ለምን ይህንን ተቋም ለመመስረት እንደፈለገችም አስረድታናለች። የተጀመረውም የዛሬ ሶስት ዓመት በፊት ነው። በመጀመሪያ እኔ አርቲስት ነኝ እና የዛኔ ለራሴ ቢኖር ብዬ የምመኘው የሆነ ሬክ ሌብል ስትራክቸር ነበር። እና እሱን ስትራክቸር ስላጣዎት፣ በጊዜው ያንን ጋፕ ስለተመለከትኩኝ፣ ኦኬ እኔ ብሰራው ብዬ አሰብኩኝ። እና በዛውም ለራሴም እና እኔ ለመሰሉ አርቲስቶች የሚሆን ኢንስቲትዩሽን ክሬት ማድረግ ስለፈለግኩ ነበር። እና ያ በዛ በኩል ነው የጀመ ነው ባናን ተቋማት ሲመሰረቱ ህልም ይሰንቃሉ። ጅማሮ ውስን ቢሆንም እንኳ ከፊት እያዩ የሚጓዙት ሰፊ አድማስ አለ። የባናስ ህልም ምን ይሆን? የባና ቪዥን የኢትዮጵያን ሙዚቃ ኤክስፖርት ማድረግ ነው። ያው በዛም ኤክስፖርት በምናደርግበትም ጊዜ ደግሞ የኢትዮጵያን ካልቸር ግሎባል ስቴጅ ላይ ሻይን እንዲያደርግ ኦፖርቹኒቲ እንሰጣለን ማለት ነው። ሶ ዛትስ አወር ቪዥን ኦቨርኦል ከትልልቅ ዓለም አቀፍ የሙዚቃ ተቋማት አንዱ ከሆነው ሶኒ ሚውዚክ ጋር እየሰራ መሆኑንም ሰምተን እንዴት ባለ ሁኔታ አብረው እየሰሩ መሆኑን ብሌነን ጠይቀናታል። ከሶኒ ጋር ደግሞ የምንሰራው የመጀመሪያ አርቲስታችን የመጀመሪያ ፕሮጀክት፣ እሱን በግሎባል መንገድ ማርኬቲንግ እና ዲስትሪቢሽን ለመስራት ነው የተስማማ ነው። ሶ በዛ መልኩ ነው ከሶኒ ጋር የምንሰራው። ከሌሎች የሙዚቃ ሌበል ድርጅቶች ምን ይለየዋል? ባና በኢትዮጵያ የሙዚቃ ዘርፍ ውስጥ ምን የተለየ ነገር ይዞ መጥተዋል ለሚለውም ምላሽ አግኝተናል። ባና ከሌሎች ሌበል ድርጅቶች የሚለየን ዴር እናደርጋለን ሳውንድ፣ ከዛም ደግሞ ዊ አር ፐርፌክሽንስት፣ ሶ አንድን ነገር እስከ መጨረሻ እስከ ጥጉ ነው የምንሰራበት። ሶ ሙዚቃችንም ሳውንዳችንም ሁሉንም ነገር ፕሮሰሳችንም ፐርፌክት ለማድረግ በደንብ እንጥራለን። ከዛ በኋላ ደግሞ ይዘነው የተነሳ ነው አላማ ከሌሎች ድርጅቶች ይለየናል ብዬ አምናለሁ። የተለየ ነገር ይዘን የመጣ ነው አዲስ ሳውንድ። እናም አዳዲስ አርቲስቶችን እና ደግሞ አዲስ አሰራር ነው ይዘን መጣን ብዬ ማስበው። ተቋሙ አዳዲስ ሙዚቀኞችን ለማውጣትና በዓለም አቀፍ ደረጃ ለመስራት እየተንቀሳቀሰ ይገኛል። በዚህም ረገድ የመጀመሪያ ስራቸውን በቅርቡ ይፋ ያደርጋሉ። የመጀመሪያው ኢፒ አልበም የእብነ ሐኪም ብራና የተሰኘው ነው። እብነ ሙዚቃን እንዴት እንደጀመረ እንዲህ አጫውቶናል። ሙዚቃ ወደ ኋላ ተመልሼ ማስታወስ እስከምችለው ድረስ ሁሉ በሕይወቴ ውስጥ ነበረ። አጀማመሬ ግን ግጥም ከመጻፍ ነበረ። ስነ ጽሁፍ አንድን ሀሳብ ምን ያህል መሸከም እንደሚችል ሳይ፣ ዜማ ደግሞ አንድን ስሜት ከአንድ ሰው ወደ አንድ ሰው ምን ያህል ማጋባት እንደሚችል ሳይ ሙዚቃን በተለየ አይን ማየት ጀመርኩኝ። ከዛ በኋላ አጀማመሬም አንዱ ጓደኛዬ ኮሮና ሲዝን ላይ ድር በማድረግ ነበረ። ምንም የምናደርገው ነገር አልነበረም እና በዛ ሰዓት ምን ያህል የስነ ጽሁፍ ክህሎት እና ወደ ሙዚቃም የመቀየር ሀሳቤን ዴር በማድረግ አስጀምሮኝ ከዛ በኋላ ነው አሁን ምን ሰሞን ሙዚቃዎች መጻፍ የቻልኩት እና ሙዚቃ አጀማመሬ ይህን ይመስላል። ብራና የተሰኘው የሙዚቃ አልበሙ በቅርቡ ይለቀቃል። ስለ አልበሙ ሲናገር እብነ ህይወትን በአንድ ቅጽበት የሚያንጸባርቅ ነው ይለናል። አሁን የሚወጣው ኢፒ ህይወትን በአንድ ቅጽበት የሚያንጸባረቅ ከአንድ ኢትዮጵያዊ እይታ የተጻፈ አንድን ታሪክ የሚያሳይ የሙዚቃዎች ስብስብ ነው። የተሳተፉበትም ኑሂ በሚዚክ ፕሮዳክሽን እና ሚክሲንግ፣ ኬንያለን በማስተሪንግ ጁሊየስ በጊታር ኦራይተር ኑባ እና ኤላ በቤዝ። በተጨማሪም ደግሞ ኪራ ፕራውድ እና ያሸርንም ስለነበራቸው አስተዋጽኦ አመሰግናለሁ። ገና በመጀመሪያ ስራዊ ቪዥኑን ተረድተው ለሰጡኝ ፕራዮሪቲ ሁሌም ቢሆን ባና ትልቅ ቦታ እንዲኖረኝ አድርጎኛል። ለሰጡን ቃለ ምልልስ ለሁለቱም እንግዶች መስጋና ቀርበናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።